You're with SBS Radio. የአውስትሬልያ ኮሮና ቫይረስ ተዛማችነት በእጅጉ ቢያሽቆለቁልም የተወሰኑ የተጣሉ ገደቦች አሁንም ግብር ላይ ውለው አሉ። በርካቶቹም ከቤት ቆይታ ጋር ተያይዘው ያሉ ናቸው። እንደ ቀድሞው አዘቦታዊ ቀናት እንደ ልብ የመንቀሳቀስ ገደብ በሌለበት ሁኔታ ስለምን አዲስ ሙያዊ ክህሎትን አያክሉም ወይም በይደር አቆይተውት ያለ ፍላጎቶን አይከልሱም? ኢማድ ዋሲቭ፣ ኮሮናቫይረስ ተሰማርቶበት የነበረውን የሥራ ዘርፍ እስካናጋው ድረስ በሆቴል ሰራተኝነቱ በመልካም ሁኔታ ላይ ይገኝ ነበር። በአውስትሬሊያ ፓሲፊክ ሆቴል የገበያ ክለሳ መሰረት የአውስትሬሊያ ሆቴል ተጠቃሚነት ደረጃ ወደ ነጠላ ድጅት ወርዷል። በሌላም በኩል የአውስትሬልያ ስታስቲክስ ቢሮ ከሶስት የመስተንግዶ ሥራዎች ውስጥ አንዱ እንደከሰመ ይገልጣል። ዋሲፍም በወረርሽኙ ሳቢያ ስራቸውን ካጡ የመስተንግዶ ኢንዱስትሪ ሠራተኞች አንዱ ከመሆን አላመለጥም። ከ17 ዓመታት የመስተንግዶ ግልጋሎት በኋላ በተለይም ለረጅም ጊዜያት ከነሱ ጋር ከሰራሁ በኋላ መለየቱ በጣም ከባድ ነበር። ለወደፊት ምን እንደሚገጥመኝ አላቅም። እንደ እውነቱ ከሆነ ያ በእጅጉ ያስጨንቀኛል በማለት ያለበትን አዋኪ ሁኔታ ገልጧል። የ56 ዓመቱ ዋሲፍ ውድድሩ ከፍተኛ በሆነበት የስራ ገበያ ውስጥ እድሜው ተጨማሪ እክል እንደሚፈጥርበት የተገነዘበው ፈጥኖ ነው። ቀደም ሲል በገንዘብ ቅበላና የቡድን የሆቴል መስተንግዶ ተሞክሮ ያለው ቢሆንም በመደበኛ ትምህርት የቀሰመው የሙያ ማረጋገጫ ገና የለውም። ወደ ትምህርት ቤት ገብቶ ለመማር ቢያስብም ዋጋው ርካሽ ሆኖ አላገኘውም። ይሁንና ቴፍ ኒው ሳውስ ዌልስ በኒው ሳውስ ዌልስ መንግሥት በኩል የኮቪድ-19 ወረርሽኝ የከሰተውን ቀውስ ተከትሎ ድጋፍ በማግኘቱ ነጻ ኩርሶችን እንደሚሰጥ አስታወቀ። አጋጣሚውም ለዋሲፍ መልካም ቢሆንም ከኮምፒውተር ጋር ያለው ትውውቅ እምብዛም በመሆኑ የኦንላይን ኩርሶችን ለመከታተል ሌላ ተግዳሮት ሆነበት። የሁለተኛ ደረጃ ተማሪ ልጁ ግና ለዋሲፍ እገዛውን በመቸሩ ኮርሶቹን ለመከታተል በቃ። በፌዴሬሽን ዩኒቨርሲቲ የስነ ልቦና ፕሮፌሰር ኮሌት ብራውኒንግ በማኅበራዊ መገለሉ ወቅት ተጨናንቆ የነበረን አእምሮ በኮቪድ-19 የምጣኔ ሀብት ተጽዕኖች ሳቢያ ሰዎች ምናልባትም ተስፋ ከመቁረጥ ደረጃ ላይ ሊደርሱ እንደሚችሉ ይጠቁማሉ። ተስፋቸውን ለማለመልመም ዳግም በማኅበረሰብ ውስጥ ሚናዊ አስተዋጽኦቻቸውን ለማበርከት ቀደም ሲል የነበራቸውንና ማድረግ ይሿቸው የነበሩ ፍላጎቶቻቸውን ለማሳካት ጥረቶች እንዲያደርጉ ሲያበረታቱ፣ የህይወት ትርጓሜና ዓላማ በአብዛኛው በህብረተሰብ ውስጥ ከምናበረከታቸው አስተዋጽኦች ጋር እያያዛሉ። ከክፍያ ስራም ሆነ በወረርሽኙ ወቅት የቤተሰብ ክብካቤ ማድረግ አኳያ ሰዎች ስራቸውን ወይም የበጎ ፈቃድ አስተዋጽኦቻቸውን ካጡ አዲስ ነገሮችን መማር ወይም ቀደም ሲል የነበራቸውን እውቀት ማዳበሩ ለወደፊቱ የሥራ ዕድል መልካም ሁኔታዎችን ይፈጥራሉ፣ እንዲሁም ውቅታ ገጥሟቸው ባለበት ወቅት መነቃቃትን ይፈጥርላቸዋል ይላሉ የቴፍ ኒው ሳውዝ ዌልስ ተጠባባቂ ዲጂታል ዋና ሥራ አስኪያጅ ሊን ሪካርድ። ነፃና ሕጋዊ ተቀባይነት ያላቸው አጭር ኮርሶች ከዘጠኝ ሳምንታት እስከ ስድስት ወራት እንደሚፈጁና የተቀረጹትም በማኅበራዊ መገለል ወቅት ለስራ ፈላጊዎች አዲስ ክህሎቶችን መገንባት እንደሆነ ይናገራሉ። ኮርሶቹ ለመከታተል መቶ ሺህ ያህል ሰዎች የተመዘገቡ ሲሆን ከአማካይ ዕድሜ እስከ ስልሳዎቹ ያሉ ይገኙበታል። የአውስትሬሊያ ቤተ መጽሕፍትና ኢንፎርሜሽን ማኅበር ዋና ሥራ አስፈጻሚ ሱ ማክራሽር በበኩላቸው ቤተ መጽሕፍት ተጨማሪ ዕውቀቶችን ለመቅሰም ለሚሹና ኮርሶችን ለሚከታተሉ የኤሌክትሮኒክስ መጽሕፍትን ያለምንም ክፍያ ማዘጋጀታቸውን እንግሊዝኛ ቋንቋ የመማርና የቴክኖሎጂ እርዳታ ፈላጊዎች ቁጥርም መጨመሩን ገልጠዋል። የአካውንቲንግ ኮርሱን ለማጠናቀቅ የተቃረበው የአምሳ ስድስት ዓመቱ ዋሲፍ የኦንላይን ትምህርት የሮኬት ሳይንስ አለመሆኑንና ውስጣዊ የመንፈስ መነቃቃትና ራዕይ ካለ ሰዎች በቅርቡ አዲስ እድሎችን ፈልገው ሊያገኙ እንደሚችሉ ከራሱ ተሞክሮ ተነስቶ ምክረ ሀሳቡን የ የዲጂታል ክህሎቶን እንደምን ለማዳበር እንደሚችሉ ተጨማሪ መረጃ ካሹ ቢኮኔክትድ ኢሴፍቲ ጋቭ ኤ ዩ ድረገጽን ይጎብኙ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.